የታገደው ዘመን የተባለው የኤርትራ ጋዜጣ ዋና አዘጋጅ የነበረው አማኑኤል አስራት እንደ አውሮፓ አቆጣጠር በ ከ2011 ዓ ም ጀምሮ በሀገሪቱ እስር ቤት ውስጥ ነው የሚገኘው። ሄግ ውስጥ የሚገኘው ራይተርስ አንሊሚትድ ኢንተርናሽናል የሚባለው የጋዜጠኞች ደህንነት ተሟጋች ድርጅት ፔን ኢንተርናሽናል ጋር በመተባበር የሚሰራው ዓለም አቀፍ ድርጅት ባዘጋጀው ሥነ ሥርዓት ከአመቱ የፔን ተሸላሚዎች አንዱ ሆኗል። በፔን ኢንተርናሽናል ፍሪደም ቱ ራይት የሚባለው ፕሮግራም ዳይሬክተር አን ሃሪሰን ጋዜጠኛ አማኑኤል የዓለም አቀፉን ድርጅት ሽልማት መስጠት የወሰነበትን ምክንያት እንዲህ ሲሉ ገልጸዋል። ፔን ኢንተርናሽናል ለጋዜጠኛ አማኑኤል አስራት ሽልማት መስጠት የፈለገበት ምክንያት ኤርትራ ውስጥ ያለው የመጻፍና የመናገር ሁኔታ እጅግ አሳሳቢ በመሆኑ ነው። ጋዜጠኛው ከ14 ዓመት በፊት ነው የተሰወረው። ይሙት ይኑር አይታወቅም። ለነሱ ይህን ሽልማት ለመስጠት በአገሪቱ ውስጥ ምንም የመናገርን፣ የመጻፍ የመጻፍ መብት እንደሌለ ልናሰምርበት ነው የምንወደው። ፍሪደም ቱ ራይት የተባለው ወይም የመጽሐፍ ነጻነት የተባለው በፔን ኢንተርናሽናል ፕሮግራም ዳይሬክተር አን ሃሪሰን፣ ፔን ኤሪትሪያ ከተባለው በውጭ ከሚንቀሳቀስ የኤርትራ ጋዜጠኞች ድርጅት ጋር በመስራት ጋዜጠኛ አማኑኤል አስራት ስላለበት ሁኔታ ለማወቅ ጥረት ሲያደርጉ መቆየታቸውን ገልጸዋል። ሌሎች የዘንድሮ የፔን ኢንተርናሽናል ተሸላሚዎች የግብጽ ጋዜጠኛ ኦማር ሀዚክ፣ የቱርክ ጋዜጠኛ ደራሲና ፊልም ሰሪ ካን ዱንዳርን ያጠቃልላል።